በሐረር ከተማ ሸዋ በር ገበያ ማዕከል ለአምስተኛ ጊዜ መቃጠሉን ጉዳቱ የደረሰባቸው ሰዎች ለቪኦኤ በስልክ ገልጠዋል። በቃጠሎ በ10 ሚሊዮኖች ብር የሚገመት ንብረት መውደሙን እሳቱም ሳይጠፋ ለስድስት ሰዓታት እንደቆየ ባለንብረቶቹ ተናግረዋል። እሳቱን ተከትሎም ንብረቱ በወደመባቸውና በፖሊሶች መካከል በደረሰ ግጭት ከስልሳ ያላነሱ ሰዎች መታሰራቸው ታውቋል። ዘጋቢያችን መለስካቸው አመሃ የከተማዋን ባለስልጣናት ለማነጋገር ያደረገው ሙከራ ሪፖርቱን እስካጠናቀረበት ሰዓት ድረስ አልተሳካለትም። ለማንኛውም የመለስካቸው ዝርዝር ሪፖርት ነው። ጉዳት ደርሶብናል ብለው ለቪኦኤ ያስረዱትና ስማቸውን እንዳይገለጽ ያስጠነቀቁ ሰዎች እንዳሉት ትናንት የካቲት 30 ቀን 2006 ዓ ም ከምሽቱ ሁለት ሰዓት ተኩል አካባቢ የተነሳው እሳት የጠፋው ከሌሊቱ 8 ሰዓት ላይ ነው። በዚህ ጊዜ ውስጥ የሐረር ከተማ የእሳት አደጋ መኪኖች እጅግ ዘግይተው የደረሱ ቢሆንም ፋይዳ ያለው ተግባር እንዳላከናወኑም ተናግረዋል። ከድሬዳዋ ከተማ የእሳት ማጥፊያ መኪናዎች የደረሱትም ዘግይተው ስለነበረ ያደረጉት እርዳታ እንዳልነበረ ገልጸዋል። በዚህ አደጋ ንብረታቸውን ያጡት አቶ ገብረ መድን ገብረ መስቀል የእሳቱን አጀማመርና የደረሰውን ጉዳት በስልክ ገልጸውልኛል። እንግዲህ እስካሁን ይፋ የሆነ የተሰጠን ነገር የለም። ትናንትና እንደምታውቁት እሁድ ነው። ማንም የከፈተ ሰው እሳቱ የተነሳ ከተዘጋው ሰፈር ነው። ስለዚህ እኔ አሁን ዜሮ ከቀሩ ሰዎች አንዱ እኔ ነኝ እኮ። ምን ያህል መደቦች ተቃጠሉ፣ ምን ያህል ሱቆች ተቃጠሉ፣ የነበረው በሙሉ የወደመ ወይነት የተረፋል በይሆናል፣ አይደለም ነገር እዛው ነው ያለሁት። ምንም የተረፈ ነገር የለም። እኔ አሁን በትርፍ አለ አይደለም፣ ከሰል ምናምን እነግድ ነበረ። በእሳት አደጋ ተውሎ ወደ ውጭ ወጥቶ አሁን ፖሊሶችን ለምኘ በጣም ተባብረውኝ ወደ ነበረበት እየመለስኩ ነው ያለሁት። ና አንድም ቤት የተረፈ የለም። እኔ አሁን ካሜራ ሆኜ ወደ አንተ ቀጥታ የማስተላለፍ ቢሆን፣ አንድም አንድም የቀረ ነገር የለም። ለመሆኑ የወደመው ንብረት ወደ ስንት ይገመታል? በልቶ ግምት እስኪ ንገሩን። እኔ እውነት ለመናገር ከሆነ ታርግልኝ ላይ ግምት ግምት ነው። አረ በእርግጠኝነት ሁለት መቶ ሚሊዮን ነው በእርግጠኝነት ነው። ይህ ምንም አይነት ጥርጥር የለውም። ብትመጣም ብታየውም ይህን ንብረት በበጎ አድራጎነት ወይ ደግሞ በፈቃደኝነት ከተሰጠን ብድር ምናምን እርስ በራሳችን በዳደር ነው ማለት ነው። አንዳንድ ግብረሰናይ አበዳሪ ድርጅቶች ምናምን ተጨማምሮ ማለት ነው። እውነታው ው ጥሬ እውነታው ስነግር ከመንግስት ዜሮ አምስት ሳንቲም ያው ከመጀመሪያው ጉዳት የተደረገል ነገር የለም። ባህረር ከተማ የሸዋ ብር የገበያ ማዕከል ተብሎ በሚታወቀው ስፍራ የሚገኙት መደብሮች ቃጠሎ ሲደርስባቸው ይሄ ለአምስተኛ ጊዜ እንደሆነ የሚናገሩት ተጎጆዎቹ በመጀመሪያ በ1992 ከዚያም በ1993 በ1996 በ2003 እና በዚህኛው ዙር ደግሞ በትናንቱ ምሽት ለአምስተኛ ጊዜ ሲቃጠል ፖሊስ የቃጠለው መንስኤ ይሄ ነው ብሎ አንድም ጊዜ መግለጫ አልሰጠም ብለዋል አቶ ገብረ መድን። ይኸውን ቃጠሎ በስንት ሰዓት እንደተነሳና እንዴትስ እንደጠፋ ያብራራሉ። አሁን እዛ ጋ ቆሜ ነው እያልኩ ያለው እውነቱ ነው የምነግርህ። እሳቱ አለ አሁን የቀረም ነገር የለም። ያው መብራት ኃይል ግቢ ባሕር ከተማ ማንም ማንም የከተማው ወላጅ በየትኛውም የዓለም ክፍል ያለ ያውቀዋል። አሁን ጭሱ እንዳለ ነፋ ማለት መከላከያ። ነገር ግን ቡድኖች መጥተው ለማጥፋት አልሞከሩም። ሞክሯል ግን ምን አለ መሰለ ከሞት በኋላ ጠባሪ ይመጣል አሉ። እኛ ግን ከሞት በኋላ ጉዳይ ሁሉ ካከተሙ በኋላ አፍያው አካል መጥተዋል። ጉዳቱ የደረሰባቸውና ስማቸው እንዳይገለጽ የተማጸኑት ሰዎች ጨምረው እንዳብራሩት ደግሞ በትናንቱ ቃጠሎ የደረሰው የንብረት ጉዳት በብዙ አስር ሚሊዮኖች ብር ይገመታል። ሰዎቹ እንደሚሉት ከሆነ የዚህኛውን ቃጠሎ ልዩ የሚያደርገው መደብሮቹ ተቃጥለው እንዳበቁ በዶዘር ስፍራው መቆፈሩ እና ሁሉም ነገር እንዳልለበረ መደረጉ ነው። በዚህ ምክንያት ተጎጆቹ በዛሬ ዕለት አቤት ለማለት ወደ ክልሉ ባለሥልጣናት ሲሄዱ በተቀሰቀሰው ግጭት ሦስት የከተማ አውቶቡሶች የሕይወት ፋና ሆስፒታል መስኮቶች መስታወት በድንጋይ መሰባበራቸውን፣ በአንዳንድ ታክሲዎች ላይም ተመሳሳይ ጉዳት መድረሱን የዓይን ምስክሮች ገልጸዋል። ፖሊስ አስለቃሽ ጢስ በመተኮስ ሰውን ለመበተን እንደሞከረ በቆመጥም ድብደባ መፈጸሙን አቶ ገብረ መድድ ገብረ መስቀልም አረጋግጠውልኛል። በሳቸውም ላይ ድብደባ እንደተፈጸመባቸው ተናግረዋል። የክልሉን የፖሊስ ኮሚሽን ኮሚሽነር አብዱልፈታህ አብዱልቃድር የፖሊስ ሕዝብ ግንኙነት ኃላፊውን ኮማንደር ጣሰውን በስልክ ለማናገር ያደረግነው ተደጋጋሚ ሙከራም አልተሳካም። በተለይ በተለይ የኮሚሽነሩን ስልክ አንድ ጊዜ አንስተው በሌላ ቁጥር ሊያገናኙን ቃል የገቡልን ሰውም ቃላቸውን ሊጠብቁ አልሆነላቸውም። የክልሉ አስተዳደር መደበኛ ስልክም መልስ አይሰጥም። ወደፊትም ሙከራችንን እንቀጥላለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ